በአፋርና በሶማሌ ክልል አዋሳኞች ግጭት ሰብአዊ ጉዳት መድረሱ ተገለጸ። በአፋርና ሶማሌ ክልል አዋሳኝ በሀገረሸው ግጭት ሰብአዊ ጉዳት መድረሱን የአካባቢው ነዋሪዎች ናቸው የገለጹት። የኢትዮጵያ ሰብአዊ መብቶች ኮሚሽንም በሁለቱም ክልሎች አዋሳኝ እያሰለሰ የቀጠለው በጦር መሳሪያ የተደገፈ ግጭት እያስከተለ ያለው ጉዳት እንዳሳሰበው በወጣው መግለጫ አስታውቋል። አስማማ ወየነው ዘገባአለው ዘገባለው በአፋር እና በሶማሌ ክልሎች አዋሳኝ አካባቢዎች ባለፉት ሳምንታት ግጭት ተከስቶ ሰብአዊ ጉዳት መድረሱን የሁለቱም ክልል ነዋሪዎች ለአሜሪካ ድምፅ ተናግረዋል። በግጭቱ አካባቢ ያሉ የሁለቱ ክልል ነዋሪዎች ለግጭቱ መነሳሳት እርስ በርስ ተካሰዋል። በአፋር ክልል የአንጉዴ ዞን አዳዶ ወረዳ እንደሚኖሩ የተናገሩት አቶ መሀመድ አሊ ግጭቱ ከሁለት ሳምንት በፊት መቀስቀሱን ገልጸው ከሶማሌ ክልል የመጡ ናቸው ያላቸው ታጣቂዎች በአካባቢው በሚኖሩ አርብቶ አደሮች ላይ ጥቃት ማድረሳቸው ይናገራሉ። ሁለት ሳምንት በፊት ከሌሊቱ ዘጠኝ ሰዓት ላይ አዳዶ የሚባል ቦታ ላይ ያሉ አርብቶ አደሮች ላይ ሌሊት ነው የጀመሩት እና በቦታ በጣም ከፍተኛ ጉዳት ነው የደረሰው። ሴቶችም ህጻናትም ጉዳት ደርሶባቸዋል። እንስሳትም ተዘርፎ ተወስደዋል። ቤቶችም ተቃጥለዋል። የቆሰሉ በየ ሆስፒታሉ ሞልቶ ነው ያሉት። እኔ ግን የማውቀው ብዙ ሰው እንደ ሞተ ነው። በሶማሌ ክልል ሲቲ ዞን ተፈናቅሎ እንደሚገኙ የገለጹት የሶማሌ ተወላጁ አቶ የሱፍ ዶበሬ በአንጻሩ ጥቃቱን ያደረሱት ከአፋር ክልል የመጡ ታጣቂዎች ናቸው ይላሉ። ጥቃቱም በኤረር ዞን አፍዲሙ ወረዳ ተፈናቅሎ ባሉ የሶማሌ ማህበረሰብ ላይ መድረሱን ተናግረዋል። ህብረተሰቡ ለመጠለያ ተብሎ መንግስት ባስቀመጣቸው አካባቢዎች ላይ በርሃ ነው ደግሞ መንገድ የሌለበት በርሃ የሆኑት ውሃ የሌለበት ምንም መሰረተ ልማት የሚባል ነገር የሌለበት አካባቢ ላይ ነው የህብረተሰቡ መንግስት እያስቀመጣቸው እዛ ድረስ ነው የመጡት። አሁን ህብረተሰቡ ላይ ይሄ አርብቶ አደሩ ከከተሞች የተፈናቀሉን ጭምር እዛ መጠለያ የተቀመጡትበት ቦታ ላይ ነው ወረራ የተፈጸመባቸው። አሁን ቦታው እዚህ አስቡሊ አካባቢ ነው። ብዙ ሰው ሞተዋል። ብዙ ሰው ሞተዋል። ብዙ ህብረተሰብ ሞተዋል። ይሄ ደግሞ በተደጋጋሚ ነው ጥቃቱ የተፈጸመባቸው በአንድ ቀን ብቻ አይደለም። የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፈው ሳምንት አርብ ያወጣው መግለጫ በሁለቱ ክልሎች አዋሳኝ አካባቢ እያጋጠመ ያለውን በጦር መሳሪያ የተደገፈ ግጭት እየተከታተለው መሆኑና እያስከተለ ያለው ሰብዓዊ ጉዳትም እንዳሳሰበው አስታውቋል። በሁለቱ ክልሎች መካከል ባለፈው ሚያዚያ የተኩስ አቁም ስምምነት ተደርጎ እንደነበር ያስታወሰው ኮሚሽኑ ካለፈው ግንቦት 29 ቀን 2016 ጀምሮ ዳግም በተቀሰቀሰው ግጭትም በሲቪል ሰዎች ላይ ጉዳትና መፈናቀል መድረሱን አመልክቷል። የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛኔ አባተ ተቋማቸው ስላወጣው መግለጫ ለአሜሪካ ድምፅ ማብራሪያ ሰጥተዋል። ለኮሚሽኑ የተለያዩ አቤቱታዎችና ጥቆማዎች ደርሶ ነበር። ከዚያ በተጨማሪ ደግሞ የሚመለከታቸውን የሁለቱ ክልል አመራሮች እንዲሁም የፌዴራል የሚመለከታቸው ለማናገር እድል አግኝተናል። ያንን መሰረት የተደረገ ነው። ዋና አላማው ሁለት ነው። አንደኛ በተለያየ ጊዜ እያገረሸ ለብዙ ሰዎች ሕይወት መጥፋት፣ ለንብረት ወድ መውደም፣ እንደዚሁ ለመፈናቀል ምክንያት የሆነው ግጭት አሁንም ባለፈው አገርሽቶ ስለነበር ያ ግጭት በአስቸኳይ የሚቆምበት ሁኔታ እንዲመቻች ጥሪ ማድረግ ነው። በሁለተኛ ደረጃ ደግሞ ለግጭቱ ዘላቂና ሰላማዊ የሆነ መፍትሄ እንዲፈለግ እንዲሁ ለማሳሰብ ነው ማለት ነው። ዋናው ዓላማው እነዚህ ነገሮችን ጥሪ ለማድረግ ያለመ ነው ማለት ነው። እስካሁን ድረስ እንግዲህ በባለን መረጃ መሠረት የተለያዩ የሰላምና የሽምግልና ጥረቶች እንደነበሩ፣ በሁለቱም በኩል ደግሞ እንደዚሁ ፍላጎቶች መኖራቸውን ለመገንዘብ ችለናል። ስለዚህ በዚህም ጉዳይ የፌዴራል መንግስት ከፍተኛ ሚና እንዳለው ስለምናምን የፌዴራል መንግስትም በዚህ ላይ የራሱን አስታውሶ በማድረግ እንዳልኩት ግጭቶች እንዳይባባሱ አስቸኳይ የግጭት ማቆም ተግባር እንዲከናወን ከዛ በተጨማሪ ደግሞ ሁለቱም ወገኖች እንዲች ተቀምጠው የሰላም ስምምነት የሚፈጠርበት ሁኔታ እንዲመቻ በአጭሩ ይህን ያህል ነው። ኮሚሽኑ አሁንም በሁለቱ ክልሎች ባሉ ጽሕፈት ቤቶች አማካኝነት ክትትሎችን እንደሚቀጥል የጠቆሙት ዶክተር ሚዛኔ ግጭት ባለባቸው አካባቢዎች የደህንነት ሁኔታዎች በሚሻሻሉበት ጊዜ ባለሙያዎችን በመመደብ ዝርዝር ክትትልና ምርመራዎችን ኮሚሽኑ እንደሚያደርግም ተናግረዋል። ባለፉት ሶስት ቀናት የጸጥታው ሁኔታው መጠነኛ መሻሻል ስለማሳየቱ ነዋሪዎቹ ተናግረዋል። የአሜሪካ ድምፅ ያናገራቸው የሁለቱም ክልል ነዋሪዎች እንደሚሉት በወሰን አካባቢዎች እያሰለሰ የሚከሰተው ግጭት ላለፉት ስድስት ዓመታት ተባብሰው መቀጠሉን ገልጸው እስካሁንም ዘላቂ ልባት አለማግኘቱ ይናገራሉ። የፌዴራል መንግስትም ችግሩ እንዲፈታ ጠይቀዋል። በጉዳዩ ላይ የአሜሪካ ድምፅ ያናገራቸው የሰላም ሚኒስቴር የግጭት አስተዳደርና የመንግስታት ግንኙነት ዘርፍ ሚኒስትር ዴታ አቶ ቸሩ ጌታ ገነነ የፌዴራል መንግስት ያገረሸውን ግጭት ለማስቆምና የተቋረጡትን የሰላም ንግግሮች እንዲቀጥሉ እየሰራ ነው ብሏል። እኛ ቀድመንም ግጭቱን ለማብረድ ከሁለቱም አካላት በኩል ንግግር የተጀመረ ነበር። ንግግር ተጀምሯል። ንግግሮቹ ቀድመው የነበረው ግጭት የተፈናቀሉ ተፈናቃዮችም ስለነበር ተፈናቃዮችም ወደ ቦታቸው ተመልሰው መኖር እንዲችሉና ሰላማዊ ሶሉሽን የመፈለግ ንግግሮች በሁለቱም ወገን አካባቢ ልጅ አካባቢ አባቶችን መሼዎችን ማሳተፍ ጉጋዞችን በማሳተፍ እና የጎሳ መሪዎችንም ጭምር በማሳተፍ ንግግሮችን ለማድረግ እና የመንግስትም የስራ ኃላፊዎችን ጭምር በማሳተፍ ንግግሮች የነበሩ ቢሆንም በመሀል ግጭቱ ሊያገረሽ ይችላል። አሁን በፌዴራል መንግስቱ በኩል ግጭትን ለማስቆም ጥረቶች እየተደረጉ ነው። ግን አሰሰላም ሚኒስተር ቀጣዩ ስቴፕ ነው የሚሆነው። የሰላም ሚኒስተር ግጭትን ከማስቆም በኋላ ባለው የንግግር ሂደት ነው። የተቋረጠ የንግግር ሂደት አለ። ወደ ንግግር መመለስ ነው። በዛ መልኩ ግጭት ሰስቴናብል የሆነ ሶሉሽን እንዲያገኝና በሰላማዊ መንገድ እንዲጠናቀቅ ማድረግ ነው። ግን የመጀመሪያው ስቴፕ የሚሆነው ግጭትን ለማስቆም በፀጥታ አካላት በኩል የመጀመሪያው ጥረት እየተደረገ ነው። የአፋርና የሶማሌ ክልሎችን አዋሳኞች ጨምሮ በአገሪቱ የድንበር አካባቢዎች ተመሳሳይ ግጭቶች እንደሚስተዋሉ የገለጹት ሚኒስትር ዴታው ይህንንም በዘላቂነት ለመፍታት መንግስት ትኩረት ሰጥቶ እየሰራ መሆኑን አመልክተዋል። ሰላም ሚኒስተር እንዲህ በክልሎች አዋሳኝ አካባቢዎች በዞን እና ዞን አዋሳኝ አካባቢዎች ያሉትን የህዝብ ለዙ መቀራረብና እርስ በርስ መዋሃድ በንግድም ይሁን በተለያየ መንገድ እየተጠናከረ ለሰላም ግብዓት እንዲሆን አስፈላጊ ስለሆነ አንዱ ኮንፍሊክት ትራንስፎርም አደርግበታለሁ ብሎ ፕሮጀክት ቀርጾ ከሚሰራበት አካባቢ እሱ ፕሮጀክቱን ወደ ትግበራ እየገባን ነው እና ያንንም የማድረግ በልማት የማስተሳሰር እና ልማትን ሰላምን እና አንድ ላይ አስተሳስሮ ለመሄድ ሂማኒታሪያን የሆነውንም ተፈናቃዮች ተመልሶ በሰላም የሚኖርበት ሁኔታ ለመፍጠር ጥረት እያደረግን ያለው። በአፋርና ሶማሌ ክልሎች ዳግም እንደተቀሰቀሰ የተገለጸውን ግጭት አስመልክቶ ለአሜሪካ ድምፅ አስተያየታችሁን የሰጡ ነዋሪዎች በሁለቱም በኩል ያልታጠቁ ሰዎች መሞታቸውን ቢጠቅሱም ትክክለኛ ቁጥሩን እንደማያውቁ ተናግረዋል። እስካሁንም በአካባቢው የፌዴራል የጸጥታ ኃይሎች ተሰማርተዋል ማየታቸውንም ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በሰውም ሆነ በንብረት ላይ የደረሰውን ጉዳት በአዝ ለማስደገፍ ተጨማሪ ማጣራት እንደሚያስፈልግ ዶክተር ሚዛኔ ተናግረዋል። ለአሜሪካ ድምፅ አስማማው አየነው ዋሽንግተን ዲሲ።